You're with SBS Radio. Find more great stories in your language at sbs.com.au. dot SBS Radio, download the Madrigo News app in your language. Follow our program and date Mad in the digital world. sbs. dot com. dot au slash ዶክተር ሳሙኤል ውርካቶ የማዕድንና ኢነርጂ ሚኒስትር በቅድሚያ እንኳን ወደ አውስትራሊያ በሰላም መጡ፣ እንኳን ደህና ቆያችሁ። ሶስት ቀናት የፈጀ ኮንፈረንስ ፐርዝ አውስትራሊያ ውስጥ ተካሂዷል። አፍሪካ ዳውን አንደር በሚል መጠሪያ። በዚህ ላይ ኢትዮጵያ ተሳትፎ ምንድን ነው? እዚህ ለምን ተገኙ? የእርስዎ አስተዋጽኦ ለኮንፈረንሱ ምን ነበር? ኮንፈረንሱ አፍሪካ አንደር ዳውን የሚባል የማዕድን አምራች ኩባንያዎች የሀገር መሪዎች የዛ ማዕድን የሚመሩ ሚኒስትሮች፣ የሚገኙበት ፋይናንሰሮችም የሚገኙበት ጉባኤ ነው። ዋናነት ትኩረቱ እነዚህን ሶስት አካላትን ማገናኘት ነው። ሶስቱ አካላት ሲገናኙ ማዕድን መኖሩን መንግስት ያረጋግጥላቸዋል ያላቸው ሀገሮች አምራች ወይም ኢንቨስተሩ ማዕድን ያለበትን ሀገር ለኢንቨስትመንት ምቹ ሁኔታ መኖሩን መንግስት ያረጋግጥ ኢንቨስተሩ ሀገሮቹን ለመምረጥ እድል ያገኛል። ፋይናንሰሩም ደግሞ ከመንግስት ያለውን ሁኔታ ሲያረጋግጥ ለኢንቨስተሩ ምቹ ሁኔታ መኖሩን፣ በተለይ ደግሞ ከሀገሮቹ ዝግጁነት አንፃር ያንን በማረጋገጥ ገንዘብ ያቀርብላቸዋል ማለት ነው። ስለዚህ ሶስቱ አካላት ሲገኙ የተሟላ ኢንቨስትመንት ፕሮሞሽን ስራት ለሚሰራ ነው የተገኘው። በተከታታይ በየአመቱ የሚካሄድ ጉባኤ ነው። ምን ያስገኘው ፋይዳ አለ ለኢትዮጵያ? በእርሶስ ጉብኝት ለወደፊቱ ይታለመ ወይም ደግሞ በግንኙነት ደረጃ አዲስ ያዳበራችሁት ነገሮች አሉ? አንደኛው ከዚህ ከአውስትራሊያ እኛ ሀገር በማዕድን ዘርፍ ተሰማርተው ያሉ ኩባንያዎች አሁን አሉ። እነሱ ፕሮጀክቶቹን ፋይናንስ ለማድረግ በየጊዜው በእንዲህ አይነት ሁኔታ የምንገናኝ የኢንቨስትመንቱ ፕሮግረስ አፈጻጸም ምን ያህል ውጤታማ እንደሆነ ለፋይናንሰሩ በምናረጋግጥበት ጊዜ በየጊዜው ፋይናንሱ ሳይቸገሩ ያገኛሉ። ይሄ አንደኛው ጉዳይ ነው። ለምሳሌ ያህል ቱሉ ካፊ የሚባል የኬፊ ሚነራልስ እዚ ሀገር በጣም የሚታወቅ አሁን ኢትዮጵያ ውስጥም እየሰራ ያለው በቅርቡ ከሁለት አመት በኋላ ምርት የሚጀምር ትልቅ ኩባንያ ነው። በዚሁ አጋጣሚ ፋይናንሰሩ ኢንቨስተሩ እኛ ተገናኝተን ፕሮጀክቱን ገምግመ ፕሮጀክት እየደረሰ የሚባለውንም አረጋግጠን ተጨማሪ ለሚሰሩ ስራዎችም ፋይናንሱን ያለምን ችግር እንዲያገኙ የማመቻቸት ሁኔታ ነበር። እሱም አንደኛው በዚህ ጉባኤ ሳይድ ዲስከሽን አድርገን ሊሄድንበት ነው። ሌላው በጣም ብዙ ኩባንያዎች አሁን የኢትዮጵያ ውስጥ ያሉ ለውጦችን፣ በተለይ ደግሞ የመንግስት ቁርጠኝነት ዲሞክራሲው ሰላማዊ የሆነ መምጣቱን አሳታፊነቱ በጣም እያስለሰን ነው። ኢትዮጵያ ውስጥ ኢንቨስት ማድረግ ይፈልጋል የሚሉ የማዕድን እንዲሁም የፔትሮሊየም ኩባንያዎች ፍላጎት እያሳዩ ነው። በእንዲህ አይነት ሁኔታ ተገኝተን እኛ የራሳችን ምስክርነት ኢንቨስትመንቱ እኛ ሀገር ምቹ ሁኔታ መኖሩን ሀብት መኖሩን ስናረጋግጥ ሳይቸገሩ ከሶስተኛ ሰው ወገን ሳይሰሙ ከመንግስት አካል ቀጥታ ሲሰሙ የሚሄዱበት እድል ነው ያለው። ሁሉም ሀገሮች ከዚህ በፊት በእንዲህ አይነት ሁኔታ ብዙ ነው ያሳኩት። እኛም አሁን ጥሩ አቅም ያላቸው የተባሉ እዚህ ሀገር እንግዲህ ፈርስ በጣም የሚታወቅ ነው በማዕድን በነዳጅ በተለይ በማዕድን ትልቅ የሚታወቅ የአውስትራሊያን ኢኮኖሚ በደንብ የሚያግዝ አካባቢ እንደሆነ ነው በደንብ የምናውቀው። ስለዚህ እንዲሁም ሌሎችም ሰዎች እዚህ ልምዱ ያላቸው በማዕድን ስራ ከኢትዮጵያ ጋር ጂኦሎጂውም ተመሳሳይነት አለው በሚል ኢንቨስትመንቱ እዛ ጥሩ እንደሚሆን ከእነሱ ምስክርነት ያገኙበት ስለሆነ እኛም ፕሬዘንት ባደረግነው ኩባንያዎችም ተሞክሯቸውን ሲያቀርቡ ብዙዎቹ ኢንተረስት ያሳዩበት ስለሆነ በቅርቡ በርከት ያሉ ኩባንያዎች ወደ ኢትዮጵያ ይመጣሉ ብለን እንጠብቃለን። ቀጠሮ የያዙ ከኛ ጋር ብዙዎች አሉ ማለት ነው። ስለዚህ አንደኛው ፋይዳ ኢንቨስተሩ እርግጠኛ እንዲሆን በእኛ በኩል በቂ እና ትክክለኛ መልዕክት ማስተላለፍ ስላለብን ተገኝተናል ይሄ አንደኛው ጉዳይ ነው በዚህ አይነት መልኩ ከዚህ በፊትም ባደረግ ነው ብዙ ኩባንያዎች ፈቃድ እስከ ማውጣት ደርሷል አሁንም ከዚህ አንድ ሶስት አራት የሚሆኑ ትልቅ ኩባንያዎች በቅርቡ ወደ እኛ ይመጣሉ ስለዚህ ሳይቸገሩ ያለውን ሁኔታ በሙሉ እኛ ራሳችን እየመራን ፕሮጀክቱን ፈቃዶችን ጠይቀው እንደግም የሚገቡበት ነው የሚያሳየው ሌላው እንግዲህ የማዕድን ዘርፍ ገና ኢትዮጵያ ውስጥ ጅምር ላይ ነው ብዙ ዘመናዊ የማዕድን አሰራር አልዘረጋንም ነበር እዚህ ሀገር ደግሞ በጣም ዘመናዊ ዓለም አቀፍ ይዘት ያለው ስታንዳርድ የማይኒንግ ኢንዱስትሪ ያለበት ሀገር ነው እና እነሱ ብዙ ትምህርት ለምናገኝበት በማይኒንግ ጥሩ ልምድ ያላቸው ከመቶ ዓመት በላይ ልምድ ያለውን አንድ ማይኒንግ ስኩል ትናንት አይተናል። ከዛ ስኩል ጋር አብሮ ለመስራትም ተስማምተናል። በተለይ የማይኒንግ ኢንጂነሮችን፣ ጂኦሎጂስቶችን በጣም የተሻለ በተለይ በተግባር ጥሩ ልምድ ያላቸው ተማሪዎችን የሚያፈሩበትን አሰራር በደንብ አይተናል። እኛ ሀገርም ይህን መተግበር ስለምንችል አብረን እንስራ በሚል ተስማምተናል። በቀጣይ ከኛ ሚኒስትሪ ጋር እንዲሁም አዲስ አበባ ካለው የኛ ዩኒቨርሲቲ ያለ ክሱ ጋር አብሮ ሆነው ተግባር ላይ በጣም ትኩረት ያደረገ የማይኒንግ ኢንጂነሮችን፣ ሌሎችን ባለሙያዎችን እንፈጥራለን፣ አብረን እንሰራለን ብለን ተስማምተናል። ይሄኛው ሁለተኛው ጉዳይ ነው ማለት ነው። ሌላው በጣም ሰፋ ያለ ትልቅ የማይኒንግ ስራ እዚህ ሀገር የሚሰራውን ለማየት ችለናል በአካል ተገኝተን የአካባቢ ጥበቃ እንዴት እንደሚያዝ ማይኒንግ ሲሰራ የአካባቢውን ማህበረሰብ እንዴት እንደሚያግዙ ማይኒንግና የአካባቢ ማህበረሰብ ማይኒንግና የአካባቢ ኢንዱስትሪ ማይኒንግና የስራ እድል እንዴት እንደሚቀናጁ በደንብ ያየንበት ስለሆነ እኛ ሀገርም ይህን ተግባራዊ ለማድረግ ምቹ ሁኔታ ጥሩ ጊዜም ነበር። ስለዚህ ከእንዲህ አይነት ጥሩ ደረጃ ካለው ሀገር ትምህርት ማግኘቱ በጣም ወሳኝ ስለሆነ ይህኛውም ጥሩ የዚህ መድረክ የዚህ ኮንፍረንስ አንደኛው አካል ነው ማለት ይቻላል። ሌላው በጣም ጥሩ ነገር እዚሁ ያሉ ዲያስፖራዎች አሉ። በተለይ በማይኒንግ ላይ በጣም ጥሩ ሙያ ያላቸው የኢትዮጵያ ልጆች በየኩባንያዎቹ የሚሰሩትን አግኝተናል። እነሱን ከኢትዮጵያ ኤምባሲ ጋር በጋራ ሆነን አናግረናቸዋል። በጣም ፍላጎት አላቸው እኛን ለማገዝ። ስለዚህ ወደፊትም ኢትዮጵያ ኤምባሲ ጋር በመሆን እዚሁ ካለው ኤምባሲያችን ጋር በመሆን እነዚህ ዲያስፖራዎችን ጨምረን ኢትዮጵያ ውስጥ እዚህ ያለው ጥሩ ጥሩ ተሞክሮ ወደ ሀገራችን እንዲያመጡልን ኩባንያዎችን በደንብ እንዲስቡልን ለማድረግ ተነጋግረን ተመካክረን። ስለዚህ እነሱም በጣም ደስተኞች ናቸው፣ በእንዳይነም ሁኔታ ነው ያሳለፍነው ማለት ነው። ኢትዮጵያ ውስጥ የነዳጅና ጋዝ ቁፋሮ ወይም ፍለጋ ላለፉት አርባ ሃምሳ ዓመት ያክል በሂደት ላይ ነው ያለው። የተወሰኑ ቦታዎችም ከርሰምድር ሀብቶች እንደተገኙ በተለያየ ጊዜዎች ተገልጿል። በአሁኑ ወቅት የነዳጅ ፍለጋው እና የሌሎች የማዕድን ፍለጋዎች ምን አይነት ውጤት አስገኝተዋል? ምን አይነት ድርጅቶች ከየት ሀገር የመጡ ኩባንያዎች ናቸው ስራውን እየሰሩ ያሉት? በጣም ጥሩ። አሁን ፔትሮሊየም ዘርፍ በተለይ ጋዝ እንደ ወይል ማለት ነው። ኢትዮጵያ በእጅም ጊዜ ያው ጥናት ከዚህ በፊት እያደረገች እንደሆነ ይታወቃል። አሁን ግን በተሻለ ሁኔታ ዘርዘር ያለ ጥናት አድርገው አንድ ኩባንያ አንድ ፖሊጂሲኤል የሚባል ቻይና እና ከሌላ ማገር ድርሻ ያለው አሁን ባለው ሁኔታ የተሻለ ሪዘርቭ ለገበያ ማቅረብ የሚቻለውን ያህል ያገኘውን ጋዝ በቅርቡ ኢንፍራስትራክቸሮችን ገንብተን ቧንቧና ጋዝ የማጓጓዣ ነገሮችን ካጠናቀቅን በሁለት ዓመት ውስጥ ለገበያ የሚቀርብ ወደ አራት ነጥብ ሰባት ትሪሊዮን ኩቢክ ፊት የሚሆን ኦልሬዲ ተዘጋጅቶ ነው ያለው። እሱን እናቀርባለን። ሌሎችም ጥናቶች አሁን እየሄዱ ነው። በተለይ ደግሞ በሪፍት ቫሊ ካሽመንት በጣም ጥሩ የኦይል ጥናትም እያካሄደ ያለ አንድ ኩባንያ አለ። በቅርቡ እንዲያውም እዚሁ አሁን በመጣንበትም ከዛ ኩባንያ ጋር በጋራ ለመስራትም ፍላጎት ያሳየ እዚ ሀገር ያለ ውድ ሳይድ የሚባል ትልቅ ኩባንያ አለ። እነሱንም አግኝተናቸዋል የጥናቱ ላይ ለመሳተፍ ሌሎቹ በተለያዩ በተለይ ጋምቤላ አካባቢ ሌሎችም በተለይ በኦጋዴን አካባቢ ባሉት እየተሳተፉ ያሉ ኩባንያዎች አሉ። ስለዚህ የፔትሮሊየም ዘርፍም ጥናት እየጨመረ እንደሚሄድ ነው። ከዚህ በኋላ አንጻራዊ በሆነ መልኩ ብዙ ጥናትም ተደርጓል ማለት አይቻልም። ውስን ነው ጥናቱ እስካሁንም ያለው። አሁን ግን የተገኘውንም ጋዝ የተፈጥሮ ጋዝ ወደ ገበያ ማቅረብ ነው አንደኛው። ሌላኛው ግን በደንብ የተሻለ ጥናት በጣም ዘመናዊ የሆነና የትልልቅ ቴክኖሎጂዎችን የሚጠቀሙ አቅም ያላቸው ኩባንያዎቹ መልምለን መርጠን ዝርዝር ጥናቶችን ከዚህ በኋላ እንደምናካሄድና በፔትሮሊየም ዘርፍም ጥሩ አለኝታ እንዳለ የሚያሳይ መረጃ ስላለ ላለፉት ሀምሳ አመትም በእርግጥ ጂኦሎጂካ ሰርቬይ ካጠናውም ከተለያዩ ተቋማትም እንደ ጥናቶች እንደተረደ ነው። ጥሩ አለኝታ እንዳለን ስላየን ዝርዝር ጥናቶችን ኩባንያዎቹ ገብተው እንዲያጠኑ ለማድረግ እንቅስቃሴ እያደረግን ነው። በተለይ ለዚህ አንዳንድ ችግር የነበሩ የፖሊሲ ኢሹ የአዋጆች አሰራሮችን የፔትሮሊየም ዴታቤዝ ከማዘጋጀት አንጻር ኦልሞስት አሁን ጥሩ ደረጃ ደርሰናል። ያ ዋናው ኩባንያዎቹን በቀላሉ ወደኛ ሀገር መጥተው ሳይቸገሩ ኢንቨስትመንቱን እንዲያካሂዱና የሚያጠኑትን ጥናት ዘመናዊ በሆነ መልኩ እንዲያካሂዱ ለማገዝ ነው። ስለዚህ ኔክስት እሱም ጥሩ ውጤት እንደሚያሳይ ይጠብቃል። ኢትዮጵያ ያላት በማዕድን ዘርፍ ያላት ሀብት በርካታ ነው። በዚህ ጎልቶ ከሚታወቁት ከወርቅ ጀምሮ የነታንሳለም፣ ታንታለም፣ ፖታሽ፣ የሶዳሽ የመሳሰሉ ያሉ በዛ ውስጥስ እየተካሄዱ ያሉት ጥናቶች እና ያንን አውጥቶ ለገበያ የማቅረቡ ሁኔታ በምን ሁኔታ ላይ ይገኛል? በኢትዮጵያ ውስጥ ዋነኛ የዚህ የጋዝ እና የነዳጅ እንደዚሁም የተለያዩ የማዕድን ዘርፎች ጎልተው ያሉባቸው ክፍላት ሀገራቶች ውስጥ የትኞቹ ናቸው? በይበልጥ ማዕድን እንግዲህ ኢትዮጵያ ውስጥ በሁሉም አካባቢዎች አንጻራዊ በሆነ መልኩ እንደ የማዕድን አይነቱ አሉ ማለት ይቻላል። በሁሉም በተለይ ትልልቅ ክልሎች፣ በሮሚያ፣ በትግራይ፣ በደቡብ እንዲሁም በሌሎቹ ጋምቤላ እና ቤንሻንጉል ጥሩ የወርቅ አለኝታ ያለባቸው ክልሎች ናቸው። አሁንም በቅርቡ በኩባንያዎች ወደ ገበያ የሚያቀርቡት የወርቅ ምርቶች ይኖራሉ። በተለይ በቤኒሻንጉል አካባቢ፣ ኦሮሚያ፣ ትግራይ በቅርቡ ከሁለት ዓመት በኋላ በጣም ጥሩ የገበያ እድል ይኖረናል። የወርቅ አቅርቦት ይኖራል። በአፋር በኩልም ያው እንደሚታወቀው በፖታሽ ክምችት በጣም ረዥም ጊዜ ከዚህ በኋላ ለመጠቀም የሚያስችል አለ። እሱንም አንድ ሶስት የሚሆኑ ትልልቅ ኩባንያዎች አሁን ወደ ምርት በቅርቡ የሚገቡ አሉ። ስለዚህ እሱም አንድ ተስፋ ሰጪ ነው። በተመሳሳይ መልኩ በየቦታው የኢንዱስትሪ ምናሎች የኮንስትራክሽን ምናሎች አሉ ቤንሻንጉል አካባቢ ካየን ለምሳሌ የእብነ በረድ በጣም ብዙ ክምችት ያለበት ነው እዚህ እስካሁን ምርትም ላይ ያሉት አሉ ጥናትም ላይ እያካሄዱ ያሉ ከአስራ አምስት በላይ ፈቃዶች በአሁኑ ሰዓት እንዲሁ በኢንዱስትሪ ምናል ቤንሻንጉል አካባቢም አሉ ሌላው ያው ኢትዮጵያ ብዙም ያልተጠቀመችው የጌጣጌጥ ድንጋዮች ማዕድናት በየአካባቢው ነው ያሉት ኦፓልን ለምሳሌ ማየት ይቻላል። ኦፓል በጣም በጥሩ ጥራት ኢትዮጵያ ውስጥ እንደ አማራ ክልል፣ ሌሎችም አካባቢዎች መኖሩን እናውቃለን። እሱ ገበያ ላይም እየቀረበ ነው። እሴት ጨምሮ በደንብ ጥሩ ውጤት እንዲያመጣ ከማድረግ አንጻር በርካታ ስራዎች ይቀሩናል። እሱን ይሰራለን። ሌሎቹ አካባቢዎችም በየቦታው ያሉ እንደ ኤምራልድ ጉጂ አካባቢ፣ ትግራይ አካባቢ ሳፋየር፣ በየክፍክልሉ ደግሞ ሌሎችም አይነት ማድናት መኖራቸውን አረጋግጠናል። አሉ ገበያም አሁን እያቀረቡ ነው። ይሁን እንጂ በተደራጀ ሁኔታ እና ጨምሮ የማቅረቡ ነገር ይቀራል። ሌላው እ ጂኦሎጂካል ሰርቬይ እንደምታውቁት ቢያንስ ወደ ሀምሳ ዓመት ያህል ኢትዮጵያ ውስጥ አገልግሏል። በጣም ብዙ የስነምድር መረጃ ሰብስቧል። መሰረታዊ የሆኑ መረጃዎች ረ ተሰብስቧል። አሁን ዝርዝር ጥናቶችን የሚያደርጉ ኩባንያዎች ያንን መነሻ እያደረጉ እያጠኑ ነው። ከዚያ አንጻር በርከት ያሉ ማድናት ኢትዮጵያ ውስጥ በተለይ የከበሩና በትነክ ማዕድናት፣ የኢንዱስትሪ ማዕድናት የኢንዱስትሪ ማዕድናት፣ ለግብርና ግብዓት የሚሆኑ ጌጣጌጥ ድንጋዮች ተብሎ የሚገመቱ ሃይድሮ ካርበን፣ እነዚህ ሁሉም አሉ። ስለዚህ ያው ክምችታቸው፣ አዋጭነታቸው እየተጠኑ ዝርዝር ጥናቶች እየተካሄዱ በየጊዜው በኩባንያዎች ማከናወኑ እንዳለ ሆኖ አሁን ግን በአለኝታ ደረጃም በክምችት ግምትም ደረጃ በአብዛኛው እነዚህ አሁን የጠቀስኳቸው ማዕድናት በየቦታው መኖራቸውን ነው። ስለዚህ በቅርቡ እነዚህን ትኩረት አድርገን የለየናቸውን ማዕድናት ጥናቱንም የማካሄድ ኩባንያዎችንም የማሳተፍ ሥራ እንሰራለን ማለት ነው። እርግጥ ለምሳሌ ያህል ጎልቶ የሚነገሩት በለገዳንቢና ሰኮሮ አካባቢ ያሉ የወርቅ ሀብት ቢያንስ ወደ አምስት ቶን ያህል በዓመት እንደሚመረት ይነገራል። ያም በግል ካምፓኒዎች የተያዙ ነው። አብዛኛውም የማዕድን ዘርፉ ላይ እጃቸው ያረፈ ወይም በፈቃድ ያግላቸው የግል ኩባንያዎች ናቸው። ከዛ ውስጥ ምን ያህል ነው በትክክል ባለፈውት 27 28 ዓመት እንደሚያውቁት አሁን ካለው የለውጥ ሽግግር በፊት በርካታ የሆኑ ባለሀብት ሀብቶች ሀገር ውስጥም ሆነ የውጭ እጃቸው ወደ ሙስና እንደሄደና ከዛም ባሻገር ገቢው በተገቢው መንገድ ወደ ህዝብ ካዝና ወደ መንግስት ትሬጀሪ አይደርስም፣ በዛም ህብረተሰቡ የግሉን ሀብት ተጠቃሚ አልሆነም የሚሉ ክሶች አሉ። በዚህ በእንቅስቃሴውም ወቅት እንደዚሁ ምናልባትም ወደፊት የጸረ ሙስና ኮሚሽን አይኑ ከምጠልባቸው አንዱ ያ ሴክተር ነው። ይህንን ከዚህ አይነቱ ንቅዘት ለማጽዳትስ በአሁኑ በሽግግሮ ወቅት የርሶ የማዕድንና ነዳጅ ሚኒስቴር ምን አይነት የመቆጣጠሪያ ስልቶችን ንድፈዋል? ወደፊትስ በመንግስትና በግል እጅ የሚኖሩትን ሚዛናቸውን ለማስጠበቅ ምን ውጥን አላችሁ? በማዕድን ዘርፍ በዚህ አይነት የኪራይ ሰብሳቢነት ማዕድናትን ለብክነት ማጋለጡ ስርዓት ያለው አካሄድ ካልተመራ ብዙ ጊዜ ታዳጊ አገሮች የሚጠቁበት ዋናው ሰክተር ነው። ይሄ ምንድነው ዋናው ነገር፣ ዘርፉ የራሱ የሆነ ኢንተርናሽናል የሆነ ፕራክቲስ አለው፣ የአሰራር ስርዓት አለው። እነዚህን የአሰራር ስርዓቶችን በደንብ ተቋማዊ አድርገው የመምራት ብቃት ይፈልጋል። ይህን በማድረግ በተለይ ደግሞ አሰራሮቹ የምንጠቀማቸው የሕግ እና የአሰራር ስርዓቶቹ ስታንዳርድ ኖራቸው ይገባል። ባለሀብቱ እንግዲህ ሁሌ ከመንግስት ማግኘት ያለበትን አገልግሎት በአግባቡ ማግኘት ነው። ከዛ ያለፈ ግን ይሄ ሰክተር ትራንስፓረንሲ ይፈልጋል። ከዛ አንጻር አሁን በየጊዜው ኢንዱስትሪ ትራንስፓረንሲ ኢኒሽቲቭ የሚባል የዓለም አቀፍ ቦርድ አለ። እሱም አባል ነው ኢትዮጵያ። በአሁኑ ሰዓት ምንድን ነው የምናደርገው? በየጊዜው አሴስመንት እየተሰራ ምን ያህል እየተመረተ እንደሆነ ምን ያህል ለገበያ እየቀረበ እንደሆነ ቼክ የሚደረግበት ሪፖርቱ በትክ መካከል በአለም አቀፍ ስታንዳርድ የሚሆኑበት አንደኛው የቼክን ባላንስ ሞኒተር የምናደርግበት ስርዓት አለ። ሌላኛው በየጊዜው የጂኦሎጂካል ሰርቬይ ኢትዮጵያ የሚባለው እንግዲህ ዋናው ስራ ጀኔራል ኦዲተር ነው የሪሶርስ ኦዲተር ነው ማለት ነው። ያለውን ክምችት ያካል ምን ያህል እንደተመረተ ይታወቃል። እንደተመረተ በኋላ ምን ያህል ቀረ የሚባለው በየጊዜው በየዓመቱ ጥናት ጀምሮ ምርት ከጀመረ ጀምሮ ኦዲት እየተደረገ በመሀል ያለው ሪሶርስ የመቆጣጠር ስርአት በራሱ የኢንዱስትሪ ፕራክቲስ ነው። እሱም ሁለተኛውም የሚከተለው ይሆናል። አሁንም ሲሪየስ ል ያልንበት ነው። ሌላው አላስፈላጊ የሆኑ ፈቃድ ወስደው ለረጅም ጊዜ ስራ ሳይሰሩ አንዳንድ አላስፈላጊ ጉዳዮችን የሚያደርጉትን በሙሉ አሁን ዲቴክት አድርገን ፈቃዶችንም ትክክለኛ ስራ የሚሰሩት ብቻ እንዲቀሩ አድርገን ሌሎቹን እንዲመልሱ እየተደረገ ነው። ሌላው በየአካባቢ ያለው ማህበረሰብና ህዝብ ማድናት የት ምን አለ የሚባለውን መረጃ በደንብ እንዲያውቁ አሁን ማድረግ ጀምረናል። ከዚህ በፊት እንግዲህ ማድናትን ማወቅ እንኳን ማድናትን ውስጥ ምድር ውስጥ ያለውን መረጃ ለማወቅ ሌላውንም የማወቁ እና መረጃ ስርጭት ምን ያህል አስቸጋሪ እንደሆነ ያው ይታወቃል። አሁን ግን እያንዳንዱ አካባቢ ያለው የማድን ክምችት የማድን አይነት ህዝቡ ራሱ ባለቤት ሆኖ አጥሮ ነው እንዲጠብቅ ማሳወቅ ስራ ኦልሬዲ ተጀምሮ ሁለቱም ጥሩ እየሄደ ነው። ከዚህ በኋላ ይህን ወደ ትምህርት ቤቶች፣ ወደ ዩኒቨርሲቲዎችም የማዕድናት ክምችትን በደንብ እንዲያውቁ በማድረግ ህዝብን በማሳተፍ የምንሄድበት ይሆናል። እንግዲህ ማጋለጥ ነው ዋናው ጉዳይ ተጋላጭነቱ። መረጃው ለህዝብ በደንብ ይፋ ሲሆን፣ ህዝብን ስናሳትፍ፣ አመራሩም ዲስፕሊን እንደሆነ መምራት ሲጀምር፣ የህግ የበላይነትን ትንሽ ከፍ ማድረግ ስንጀምር፣ አጥፊው እና ሌላ አላማ የሚጠቀመው ስትራቴጂ የሚል ሀሳብ ስላለን በዚህ መልኩ ይሄድ ነው። ሌላው እንግዲህ በርካታ የመንግስት መዋቅሮች አሉ፣ ቼክ እንድ ባላንስ የሚያደርጉ ሞኒተር የሚያደርጉ ለእነሱ ክፍት ማድረግ በየጊዜው ክፍት በማድረግ ከአንድ ሲስተም በላይ ሶስት አራት ሲስተም ተቋሙን ሰከሩን እንዲያየው እንዲፈትሸው፣ እንዲቆጣጠረው በማድረግም እንደዛ እያደረግን የማዳከም ስራ አሁን ተጀምሯል። በቅርቡ እንግዲህ ይሄን ተቋማዊ አሰራር በአሰራሮች በስርአቶች እየዘረጋን እየታከልን መሄድ ነው። ከዚህ በኋላ እንግዲህ አሁን ጥሩ ተጀምሮ ስለሆነ አሁን ያለው ወደ ውጤት ለመቀየር የአመራር ቁርጠኝነት የአመራር ዲስፕሊን ያስፈልጋል። እሱ ላይ በደንብ እንሄድበታለን። ሌላው ትልቁ ጉዳይ የናውሌጅ ኢንፍራስትራክቸር ላይ በደንብ እንሰራለን። ሂማን ሪሶርስ ላይ ዘመናዊ አሰራር፣ አሁን ኢንቨስተሩም ቢሆን የተለያዩ ዓለም አቀፍ ተሞክሮ ያለው ኩባንያ ወደ ሀገር ሲገባ እንግዲህ የእሱን ያህል ብቃት የእሱን ያህል አቅም የያዘ ሰው ያለው ሰው እዛው ቴክኒካሊ ያለውን ነገር እንዲሰራ ለማድረግ ሰውንም ማውቃት በራሱ አንድ የቁጥጥር ስርዓት ነው የሚሆነው ማለት ነው። ምክንያቱም የሚያመርተውን የሚሰራውን ለእውቀት ላይ ተመስርቶ መምራት ማገዝ አስፈላጊ ስለሆነ እሱንም እየሰራ ነው። ስለዚህ በአጠቃላይ ዘርፉን ለሚመለከት ብዙ የሰው ኃይል መገንባት፣ የሲስተም መገንባት፣ የአሰራር ስርዓት መገንባት፣ ዘመናዊ የጂኦ ሳይንስ መረጃ መገንባት ሌሎች ተሞክሮ ጥሩ ተሞክሮ ካላቸው ሀገሮች ጋር ተባብሮ መስራት ወሳኝ ስለሆነ እሱን ጀምረናል። ስለዚህ አይ ቲንክ አሁን ያደረግናቸው የሪፎርም ስራዎች ጥሩ ናቸው። በቀጣይም በደንብ እንሄድባቸዋለን ብለን የያዝናቸው ነገሮች አሉ። በዋናነት የፕሮጀክት ማኔጅመንቱ እና የውል አስተዳደር ስርዓቱን ጠንከር አድርገን እየመጣን ነው። ስለዚህ አይ ቲንክ እኛ ጠንከር ማለት ንጀምር ያው ሌሎች ሀገሮች ውስጥ ጥሩ ልምድ ያላቸው ኩባንያዎች ለሆኑ እኛ ሀገር እየገቡት ያለው በጥሩ ሁኔታ ወደ መስመር ውስጥ እንገባለን የሚል እምነት አለን። በእርሶ አመራር ስር ያለው የሚኒስቴር መስሪያ ቤቶ በ2025 ከጠቅላላ የአገር ውስጥ ምርት ወይም ጂዲፒ ለኢትዮጵያ በ10 ፐርሰንት ያህል ገቢ ለማስገኘት ግዙፍ የሆነ ፕላን ነድፋችኋል። ያን ለማድረግ ምን ያህል ዝግጁ ናችሁ? በዩኒቨርሲቲዎች ደረጃ ኢትዮጵያ ውስጥ ያሉ በጂኦሎጂ ዘርፍ ምን ያህል ባለሙያዎችን ያቀርቡላችኋል? ምን ያህል ምሩቃን አሉ? ከዛ ውጭስ ጥራት ደረጃቸው ምን ያህል ነው? ከዛም ባሻገር በተከታታይ ለሪሰርች የሚሆኑ ወይም ለምርምር ስራዎች የሚሆኑ በጀት ለዩኒቨርሲቲዎች ምን ያህል እንዲቀርብ ታደረጋላችሁ? እነኚህ ነገሮች ካልተከናወኑ በእርግጥ የውጭም ድጋፎች ይኖራሉ። ምን ያህል ዝግጁ ናችሁ? የዚህ አይነቱን ግዙፍ የሆነ ታርጌት በሚቀጥለው አስር ፐርሰንት ያህል ለሀገሪቱ ጠቅላላ የሀገር ውስጥ ምርት ወይም ጂዲፒ ገቢ ለማስገኘት ስትነሱ የማድንዘፍ ጥሬ እቃ እየሸጥን ከቆየን በጣም ትንሽ ነው። ግን ማዕድንን እሴት ጨምሮ አጠቃላይ ሰንሰለቱ ላይ ያለውን ነገር አሟጦ በመጠቀም ነው እንግዲህ ጂዲፒ ያን ያህል ከፍ ማድረግ የሚቻለው። ዝም ብለው ማዕድናትን እያወጡ በመሸጥ ከሆነ በጣም ትንሽ በመሆኑ እስከ ፕሮሰሲንግ ድረስ የሚሄዱ ስርዓት ይኖራል። በተለይ ደግሞ ኢትዮጵያ እንደምታውቁት በቅርቡ የኢንዱስትሪላይዜሽን ፕሮግራም ለማሳካት ጥረት እያደረገች ያለች ሀገር ነች። ኢንዱስትሪ ደግሞ ናቹራል ሪሶርስ ላይ መሰረት ያደረገ መሆን ከጀመረ ይሄ ሁሉ ይቻላል ማለት ነው። እሴት በመጨመር ሂደት የስራ እድሎች ይኖራሉ። እሴት በመጨመር ሂደት በርካታ ቫልዩ ክሬት እናደርጋለን እና ይሄ ተደምሮ ነው አንድ ላይ መጣው በጂዲፒ ላይ ይሄን ያህል ኮንትሪቢዩት እናደርጋለን ስንል። ስለዚህ ያሉንን ማዕድናትን እንዲሁ እያወጣን ሳይሆን ማውጣት ላይ ብቻ ሳይሆን ትኩረት ማድረግ ያለብን መጠቀም ላይ ነው ትኩረት የምናደርገው። በርካታ ማዕድናት አሉን። አሁን እነዚህ ማዕድናት ሴታቸው ቢጨመር በርካታ ኢንዱስትሪ ኢትዮጵያ ውስጥ ስለሚፈጠር ያ በራሱ የሚያመጣው ቫሊዩ ጂዲፒ ላይ የሚፈጥረው ኢፌክት ነው የሚሆነው ማለት ነው። ስለዚህ እሱ በዚህ መልኩ ስለታሰበ ነው። ያው በደንብ ዝርዝር ነገር ውስጥ ከገባን ያው ብዙ ነገር ስለሆነ ነው፣ ይኸው በቀላል ቋንቋ እሴት የሚጨምሩ ኢንዱስትሪዎች ማዕድናትን መነሻ አድርገው እኛ ሀገር እንዲመጡ ለመሳብ አሁን አሁን እየተጀመሩ አሉ። ለምሳሌ ከዚህ አንጻር አንዱ እኛ ሀገር ታንታለም ሊሰም ከጉጂ አካባቢ በየጊዜው ቀንጥቻ ከሚባለው አካባቢ ይላካል። ጥሬ ታንታለም በጣም በብዙ ቶኖች ይላካል። ይሄ ግን ኤሌክትሮኒክስ ለሚያመርቱ ኢንዱስትሪዎች ትልቅ ግብዓት ነው። ይሄ ኢንዱስትሪ እኛ ሀገር ኦንሳይት እዛው ማቋቋም ብንችል ይሄን በቶኖች በየአመቱ የምንልከውን ታንታለም ሊተሙን ብዙ ኤሌክትሮኒክስ ሪሶርስ ማምረት እና አምርተን ይዛው ሀገርም ማቅረብ ይቻላል፣ ሌላ ሀገር መላክ ይቻላል። እና እንዲህ እንዲህ አይነቶችን መስራት አንደኛው ራሱን ይቻለ ብዙ እሴቶችን እንደምጨምር ነው። እንደዚሁም ሌሎቹም አጥናት ፖታሽን ከወሰድን ጋዝም አለ። እንደዚሁ ማዳበሪያ ለምሳሌ ማምረት ብንችል በርካታ ዜጎች ማዳበሪያ ድረስ ያለውን እንግዲህ ሴቶችን በመጨመር ሂደት በመሳተፍ አርሶ አደርን ጨምሮ ብዙ ቫሊዩ ክሬት ይደረጋል። ይህም ጂዲፒ ላይ ቀጥታ ተጽዕኖው ይፈጥራል ማለት ነው። ሌሎችም ማዕድናት በተመሳሳይ መልኩ እንደዚሁ ዝርዝር ነገሮች ውስጥ ባንገባም ሴት ሲጨመር ምን ያህል ጂዲፒ ላይ ሴት እንደሚጨምሩ መገመት ይቻላል። ሌላው እንደዚህ አይነት ፕላን ለማሳካት ትልቁ ለዚህ ሰክተር እንደ ድል የሚታየው የሚታተፉ ኩባንያዎች አቅም ያላቸው ከተለያዩ ዓለም ይመጣሉ። ያንን የማምጣት መልምሎ የማስገባት ብቃት ከተቋማችን ይፈለጋል ይጠበቃል። ገንዘብ አላቸው፣ ሀብት አላቸው። ሀብታቸው ገንዘባቸውና የያዙት ቴክኖሎጂ የያዙት ኤክስፐርቲዝ ነው። እኛ ደግሞ የተፈጥሮ ናቹራል ሪሶርስ ነው ያለን። ስለዚህ ዊን ዊን ሲዌሽን ፈጥረን የኮምፓራቲቭ አድቫንቴጃችን ናቹራል ሪሶርስ እስከሆነ ድረስ እነሱ ደግሞ ያላቸው ኮምፓራቲቭ አድቫንቴጅ ኤክስፐርቲዝ እና ዘርፉ ላይ ያላቸው ልምድ እና ቴክኖሎጂ እስከሆነ ድረስ ያለንን እኛም አዋተን፣ እነሱም ያላቸውን አዋተው አብረን ስንሰራ ሚቹዋሊ በነፊቱን ስናገኝ አብረን የምንሰራው ዘርፍ በመሆኑ ይህም አንድ ትልቅ ተስፋ ሰጪ እና በምናስበው መልክ ልክ መሄድ የሚቻል በመሆኑ ነው። አሁንም ያሉ ኩባንያዎች በዚህ ልክ የተመሩ ስለሆነ ማለት ነው። አክተሮቹን በማየት ነው ይሄን ያህል ማሳካት ይቻላል ያን ነው። ሌላው ዝግጁነትን የሚፈልገው ሰው ኃይል የተባለው ሀይር ኤዱኬሽኖች እኛ ጋር ያሉት በሙሉ ጂዮ ሳይንስ ትምህርት ክፍል አላቸው። ኢንጂነሪንግ ስኩሎች አሉን። አሁን ጥሩ የተጀመረው የሀይር ኤዱኬሽን ላይ ዩኒቨርሲቲዎችን ዲፍረንሽት የማድረግና ወደተወሰኑ ወደ ተወሰኑ ዘርፎቻቸው ትኩረት አድርጎ እንዲሰሩ ለማድረግ ጥሩ ተጀምሯል። ስለዚህ እኛም ምንድን ነው የምናስበው? አሁን እዚህ መተንም ስኩል ኦፍ ማይንስ እዚህ ካለው ጋር ልምድ ያገኘ ነው። ዩኒቨርሲቲ፣ ኢንዱስትሪ እና ሌሎችም ባለድርሻ አካላት በጋራ አብሮ የሚሰሩበት አሰራር ለመዘርጋት ነው የምናስበው። ስለዚህ እዚህ ካሉትም ልምድ እናገኛለን። የእኛ ዩኒቨርሲቲዎችም ልምድ ያላቸው እንዲሆኑ እዛው እኛ ጋር በኢንቨስትመንት ከሚመጡ ተቋማትን እንዲያገኙ ምቹ ሁኔታ ለመፍጠር ይቻላል እና ስለዚህ በዚህ መልኩ የሰው ኃይልንም ቢሆን እንደ ድሮ ትምህርት ቤት ላይ ብቻ ተምሮ የሚወጣ ሳይሆን ኢንዱስትሪ ላይ በጣም ጥሩ ልምድ ይዘው የሚወጡ አድርገን ለማፍራት በተለይ በማይኒንግ ሴክተር ለምንሄድበት ነው። እኛ ሀገር እስከሚደርስም ድረስ ከተለያዩ ሀገሮች ጋር ልምድ ወሰን የዚህ ሀገር ተሞክሮንም ከተወሰነ ተቋም ጋር አብረን ሰርተን የሰው ኃይልንም ለማመቻቸት ነው። ስለዚህ እንደዚህ አይነቶቹን ካዘጋጀ ተቋማዊ የሆነ የስራ አመራሩን ጠንካራ ካደረግን ኩባንያዎቹ ፕሮጀክቶቻቸውን በደንብ እንዲሰሩ፣ ከክልሎች ጋር ጥሩ ቅንጅት ከፈጠርን፣ ንክ ማድናትን ለማልማት ምቹ ሁኔታ መፍጠር ከቻልን ካፒታል ክሬት ማድረግ ነው ዋናው ስራችንና፣ ካፒታል ክሬት ለማድረግ ያለንን ሪሶርስ ሞኔታይዝ ለማድረግ ወደ ገንዘብ ወደ ሀብት ለመቀየር ከኛ የሚጠበቀው የስራ አመራሩ ጠንካራ እንዲሆኑ ድጋፍ ስራዎቻችን ጥሩ እንዲሆኑ፣ ሰው ሲፈለግ ሰው ማቅረብ መቻል፣ የሚያስፈልጉ አገልግሎቶች በመንግስት የሚጠበቁትን ማቅረብ፣ ከክልሎች ጋር የሚኖሩ ግንኙነቶች በጣም ሰላማዊ እንዲሆኑ ማድረግ፣ የስነ ምድር መረጃ በሚፈለገው ልክ ለሚጠይቁ ኢንቨስተሮች ያለምንም ቅድመ ሁኔታ ሳናስቸግር ማቅረብ፣ እንዲህ እንዲያን ነገሮችን ማመቻቸት ከቻልን በጣም ብዙ ከዚህም በላይ ብዙ መስራት የሚቻልበት ሰክተር ስለሆነ በእኔ በኩል ምንም ስጋት የለብኝም። ይህን ያቺም ለማድረግ ይህን ያህል ብዙም ቁጥር አይደለም። ብዙም ይህን ያህል የምናስበው ምን ያህል ከባድ ብዬ አልገምተውም። ምክንያቱም ዋናው ጉዳይ ሀብት መኖሩ ነው። ሀብትን ደግሞ ለመጠቀም ዝግጁ መሆን ነው። እንደሚታወቀው ኢትዮጵያ አሁን በዚህ ሰዓት በጣም ጥሩ ኮሚትመንት ውስጥ እየገባች ነው። ሁሉ ጠቅላይ ሚኒስትሩ ያው በየቀኑ እንደምትከታተሉት እርግጠኛ ነን። እሳቸው በጣም ሲሪየስሊ እኛን ሞብላይዝ እያደረጉ ነው፣ እያሰሩን ነው በጥሩ ሁኔታ። አሁን በደንብ ሀገሪቷ ውስጥ ያለው የፖለቲካል ኢንቫሮንመንት ትራንስፎርም እያደረገ ባለበት ምንም አይነት ኢንቨስትመንት መቀዛቀዝ ይኖራል ብዬ ግን እኔ ኤክስፔክት አላደርግም። ምክንያቱም አሁን ራሱ በእኛ ዘርፍ አሁን ባለንበት ሁኔታ እንኳን እየገባ ያለው ኢንቨስትመንት በጣም ብዙ ነው። እየሰጠን ያለው ፈቃድ በአመት በጣም በርካታ ነው። ባለፉት አስራ ሶስት ወራት ያህል ውስጥ እዛ ኦፊስ ውስጥ በቆየሁበት እንኳን ወደ ሰላሳ ሰባት የሚሆኑ የማዕድን ፈቃዶችን ሰጥተናል። ከዛ ውስጥ ከግማሽ በላይ ወደ ምርት የሚገቡ ናቸው። ሌሎቹ አዳዲስ ማዕድናትን ለማጥናት የሚገቡ ከተለያዩ ሀገሮች እየመጡ ነው። ስለዚህ ትራንዚሽኑ ያን ያህል የሴኪዩሪቲ ኢሹ የአንስታብሊቲ አለ የሚባለው ነገር እኛ ጋር ጥሩ ነው። ያን ያህል ችግር ፈጥሮ አላየንም። ኢንቨስትመንቱ እንዲያውም በተሻለ መልኩ እየገባ ነው። ትራንዚሽን ላይ በእንደዛ አይነት መልኩ መሻገር ከቻልን፣ አሁን ደግሞ እየተሻለ በመጣው የፖለቲካ ሁኔታ አላማዊ የሆነ ሁኔታ ባለበት በጣም የተሻለ ኢንቨስትመንት ስለሚፈጠር አይ ቲንክ ጥሩ ነገር ይሆናል ብዬ አስባለሁ። ሌላው ስራ ፈላጊ ዜጋ በጣም ብዙ ያለበት ሀገር በመሆኑ ወደ እኛም የሚመጡ ኢንቨስተሮችም በዋናነት እየጠየቁ ነው ያለው። ትናንትን ስጠይቁኝ የነበረው እንዴት ለበር ሞብላይዝ ማድረግ ይቻላል፣ እንዴት ክህሎት እና እውቀት ያላቸው ለበር እንዴት ማግኘት ይቻላል የሚባል ነገር እንደ አንድ ጥያቄ ሲያነሱ ነበርና እሱንም ሊሆን ከኛ በፍጥነት ይሄን አዘጋጅቶ መጠበቅ ከኛ እንደ መንግስት ይጠበቃል። ለዚህም ነው አንደኛው አሁን ስኩል ኦፍ ማይንስ ተገኝተን አብረን እንስራ የሚባለውን ነገር ለመስማማት የደረስንበት በፍጥነት አሁን አንድ የሚፈልግ ቱሉ የኬፊ ሚኒራልስ ቱሉ ካፒ የሚባል ወይም ኬፊ ሚኒራልስ እዚህ ተብሎ የሚጠራው በፍጥነት ነው የሚፈልገው። እስከ ሶስት ሺህ ሰራተኛ ለምሳሌ ይፈልጋል። ሙያ ያላቸው ፕሮፌሽናልስ፣ ኢንጂነሮችን፣ ጂኦሎጂስቶችን ለመቅጠር ይፈልጋል። ለምሳሌ እንደሱ አይነቱ አሁን ለሚያስፈልገውም ቶሎ ለማድረስ የግድኛ አካባቢ ዝግጁነቱ እና ተቋማት እስኪያሟሉ ድረስ የራሳቸውን የውስጥ አሰራራቸው እዚህ ያለውን ስኩል ተጠቅመን ለእነሱን ለማዘጋጀትም አሁን እየሄድንበት ነው ማለት ነው። ስለዚህ እንደዚህ አይነት ኢምፖርታንት የሆኑ አስቻይ ሁኔታዎች ላይ ከሰራ፣ ኢንቨስትመንቱ የማድን ዘርፍ በመሆኑ በጣም ካፒታል ኢንቴንሲቭ እንደመሆኑ መጠን ደግሞ ፕሮፊት ኢንቴንሲቭም ነው እና ስለዚህ በዚህ መልኩ ስላሰብን ነው ይህ ያህል ሰፋ ነገር የታቀደው። ያ ማለት አስር ፐርሰንቱ በገንዘብ በቢሊዮን ሲተመን ምን ያህል ይሆናል? ከዛ ባሻገርስ ባለፈው የፋይናንስ ዓመት ውስጥ የማድና ነዳጅ ዘርፍ ምን ያህል ለኢኮኖሚው ወይም ለምጣኔ ሀብቱ ገቢ አስተዋጽኦ አበርክቷል? በሚቀጥለው የፋይናንስ ዓመት ውስጥ ወይም በአሁን በያዝነው የፋይናንስ ዓመት ውስጥ ምን ያህል ገቢን ለምጣኔ ሀብቱ አስተዋጽኦ ለማድረግ ተተልሟል? የቁጥር ጉዳይ እንግዲህ ቁጥር በግ ፐርሰንት ነው። አሁን የገለጽ ነው የጂዲፒ ፐርሰንት ማለት እንግዲህ አጠቃላይ ሀገሪቷ ከምታገኘው ብሔራዊ ገቢ ምን ያህል ፐርሰንት እንደሚሆን ለመግለጽ የተቀመጠ ነው። እንዲሁ ለግምት ምቹ እንዲሆንልህ በቀላሉ ለማስቀመጥ ያህል ኢትዮጵያ አንድ ሁለት ሶስት ፕሮጀክቶችን ብቻ ተገብር በአመት እስከ ሁለት ቢሊዮን ዶላር ያህል ማግኘት ትችላለች። በእኛ ሁኔታ ግን ኢትዮጵያ ውስጥ ያለው ፕሮጀክት በርካታ ነው። አሁን የነገርኩ ሁለት ፕሮጀክት ሶስት ፕሮጀክት እንኳን በአግባቡ ብንተገብር ከማዕድን ዘርፍ ከሁለት ቢሊዮን ዶላር ማግኘት የሚቻልበት ሁኔታ መኖሩን ነው በግልጽ ማስቀመጥ የሚቻለው። ስለዚህ ሀያ ሰላሳ ፕሮጀክቶችን በብቃት መምራት ከቻለን ምን ያህል ማግኘት እንደሚቻል ያንን መገመት ነው በቀላሉ። ስለዚህ በዚህ አይነት ሁኔታ ነው። በወረቀት ላይ ያስቀመጣችሁት? የለም፣ በታርጌት ደረጃ ይህን ያህል መድረስ አለብን የሚል ባለፈው አመት ለምሳሌ ምን ያህል ገቢ አስገኝቷል የማዕድና ነዳጅ ዘርፍ በዚህ አመትስ ምን ያህል ወጥኗል? እና አሁን የባለፉት አመት ሁኔታ እንደ ኢኮኖሚክ ፐርፎርማንስ በደንብ እንደሚወሰድ አይሆንም። ምክንያቱም የኤክስፖርት ዘርፉ በተለይ ማዕድናት ለኤክስፖርት የሚሆኑትን ብዙ አላመረትንም። ያው ይሄ ፕሮጀክት ነው እንግዲህ እንደሌላው ሌላው ሴክተር አይደለም፣ ናቹራል ሪሶርስ ነው። ማዕድናትን አውጥተህ ከሸጥ ገቢ ታገኛለህ፣ ካላወጣ አትሸጥም። ስለዚህ ስታወጣ ነው እና በዋናነት ገቢ የምታገኘው አብዛኛው ማዕድናት በአምናው በጀት ዓመት አላወጣንም። ምክንያቱም በየአካባቢው ባሉ እንትኖች አንዳንድ ካምፓኒዎች የተወሰነ እያዘለቀቅ እያደረጉ ነበርና አሁን ነው ወደ ስራ በደንብ እየገቡ ያለውና እሱ አንደኛው ጉዳይ ነው። ሌላው ወደ ምርት የገቡ ኩባንያዎች ገና እየመጡ ነው። አሁን እንደነገርኩ ወርቆቹ የወርቅ ላይ የተሰማሩት በሙሉ ሲገቡ ጋዝ ላይ የተሰማሩቱ ወደ ገበያ መግባት ሲጀምሩ ነው እነዚህ አይነት ቁጥሮችን በሙሉ ወደ ምርት ሲገቡ እንግዲህ የማምረት ፕሮዳክቲቪቲውና ፕሮዳክሽኑ ምርትና ምርታማነቱ በሰዓቱ በሚደረገው ፕሮዳክሽን ዲሲሽን ነው የሚወሰነውና ያለውን ማዕድን መነሻ አድርጌ ነው ይሄን አሁን የነገርኩ። ስለዚህ ማዕድኑ ወደ ምርት እንዲገባና እንዲመረት ከተፈለገ እና ከተፈቀደ ያንን ያህል ማምረት ይቻላል የሚል ነው አሁን እየተነገረ ያለውና ስለዚህ በዚህ መልኩ ነው በቀጣይ እየታሰበው። ከዚህ በፊት ያሉቱ እንደነገርኩ በምርት ውስጥ ያሉት ኩባንያዎቹ ትንሽ ነበሩ። አሁን ግን በእጃችን ከጥናት ወደ ምርት እየተሻገሩ ያሉ ኩባንያዎች በብዛት የሚያሳዩት ፕሮግሬስ መነሻ አድርገን የገመት ነው ስለሆነ ነው በዚህ መልኩ ስለሆነ ነው የፐርሰንት የተቀመጠው። ቀደም ሲል እንዳነሱት በተለይም ከዳያስፖራ ማህበረሰብ ወይም በውጭ ሀገር የሚኖሩ ኢትዮጵያዊያንና ትውልደ ኢትዮጵያውያን እዚህ አውስትራሊያ ውስጥ ያሉት ከእናንተ ጋር ተባብረው እንዲሰሩ ለወደፊትም ክህሎታቸውንም ሆነ ተለምዷቸውን እንዲያጋሩ በራችሁ ክፍት መሆኑን ገልጻችኋል። ከዛ ባሻገር በአውስትራሊያን ብቻ ሳይሆን በመላው ዓለም የሚኖሩ በዚህ ሙያ የተዘማሩ ጠበብት ኢትዮጵያውያን መጥተው እገዛቸውን እንዲያደርጉ በዚህ አጋጣሚ ጥሪው ምን ይሆናል? በጣም ጥሩ። እንደሚታወቀው አሁን ኢትዮጵያ ውስጥ ገብቶ ለመስራት በጣም ምቹ ሁኔታ መፍጠር ከእኛ ስለሚጠበቅ በራችን ክፍት ማድረጉ የግድ ነው። በአንድ በኩል ከዚህ በፊት የነበሩ ዲያስፖራ ኮሚኒቲ እና ከመንግስት ጋር ያለው ግንኙነት ነበር አስቸጋሪ የነበረው። አሁን ጥሩ ነው። በጣም በጣም ተሻሽሏል። ዲያስፖራውን በጣም በሚገርም ሁኔታ ለማገዝ ዝግጁ መሆኑ ደግሞ ከምንም በላይ የሚያስደስት ነው። ትናንት እንዲያውም እዚህ ያገኘቸው አሁን ባለውበት አካባቢ ፐርዝ ነው። እዚያው ያገኟቸው በጣም በሚያስደስት ሁኔታ በእኛው ዘርፍ ነው። እዚህ እንግዲህ በጣም ትልቅ ኩባንያ በሚባሉ በማድን ኩባንያዎች ተቀጥሮ የሚሰሩትን ነው ያገኘቸውና፣ ያላቸው ልምድ እኛ ጋር በጣም ያስፈልጋል። እኛ ሀገር በብዙ መልኩ ነው ሊያግዙን የሚችለው። አንደኛው እዚህ ያገኙትን ልምድ እኛ ጋር መተው በማሰልጠን ዛው ሰክተር ውስጥም የተወሰነ በማማከር ጊዜያቸውን ሳንሻማ እኛን ማገዝ ይችላሉ። በጣም በጥሩ ሁኔታ ማገዝ ይችላሉ። ይሄ ዘርፍ የእኛን አይነቱን ዘርፍ በተለይ ከነሱ አይነቱ ጋር አብሮ መስራት የሚያስችል ነው እና በዚህ መልኩ መስራት ይችላሉ። በእኛ በኩል ምንድነው የምናደርገው እነሱ ስመጡ ለእነሱ ምቹ ሁኔታ መፍጠር ነው። አንደኛው ምን እንደሚሰሩ አመቻይቶ ግልጽ የሆነ ነገር ከነሱ የምንፈልጋቸው ነገሮችን፣ በእነሱ አቅም ሊሰሩ የሚችሉትን የእኛም ሰዎች ከእነሱ ልምድ ማግኘት ያለባቸው ነገሮችን ለይተን አዘጋጅተን ከእነሱ ጋር ለመስራት አስበናል። በአጠቃላይ በእኛ በኩል እዚሁ ሀገር ብቻ አይደለም ሌሎች ሀገሮችም በማዕድን ዘርፍ የተሰማሩትን በሙሉ ሞብላይዝ አድርገን ለመጠቀም የዛሬው ቪዚት ለእኔ ጥሩ ድል ሰጥቶኛል። መጠቀም እንደሚቻል እና ጥሩ ሰዎችም የኢትዮጵያ ልጆች በየቦታው ያሉት በጥሩ ሁኔታ በጥሩ ካምፓኒዎች እየሰሩ ያሉት ልምድ ያላቸው ማገዝ እንደሚፈልጉ ማወቅ አንድ ጉዳይ ነው። ማገዝ የሚችሉበትንም ዘርፍ መለየታችን አንድ ጉዳይ ነው። ይሄ በሁሉም ዘርፎች በእንዲህ አይነት ሁኔታ ለማገዝ የሚተባበሩ በጣም ጥሩ ነውና እኔ የማስተላልፈው በጣም አጭር ነገር፣ ኢትዮጵያ በጣም ትራንስፎርም እያደረገች ባለችበት ቴክ ኦፍ ለማድረግ ዝግጅት እያደረገች ባለችበት ጊዜ አብሮ ተባብሮ መስራት በጣም ወሳኝ ጉዳይ ስለሆነ፣ እንደ ድሮ ሳይሆን አሁን ባለው ሁኔታ ኢትዮጵያ ማንም ብመጣ የትኛውም አካል ብመጣ ሆስት ለማድረግ ዝግጁ በሆነችበት የኢትዮጵያ ዜጋሩ ደግሞ ቤታቸው ስለሆነ መጥተው እኛን ቢያግዙ አንደኛ እኛ እንጠቀማለን፣ ሁለተኛ ሀገራችን በፍጥነት ለማደግ እነሱ ያገኙትን እውቀትና ልምድ በቀላሉ እንድናገኝ እድል ይፈጥራል እና እኛ ያለምንም ቅድመ ሁኔታ እኛ ጋ በሚመጡበት ሰዓት ቀጥታ የበላይ አመራሮችን በማግኘት የሚያስፈልጋቸውን ነገር በመጠየቅ ምቹ ሁኔታ እንዲፈጠርላቸው ለመስራት ለማገዝ እኛ የሚፈልጉትን ዘርፋቸውን በቀላሉ በመግለጽ በተለይ ደግሞ በያሉበት ሀገር ኤምባሲዎቻቸውን ኮሚኒኬት በማድረግ ከኛ ጋር ቀጥታ ቢገናኙ እኛ ዝግጁ ነን። አብረን ለመስራት አብረን ይሄን ሀገር ማሻገር አለብን። መሪያችን ያው እንደምታውቁት ስራ ላይ ናቸው። ዘርፉን የሚመሩ አመራሮችም ሁሉ ስራ ላይ አሁን በሚገኙበት አብሮ ለመስራት የሚመጣ አጋዥ በጣም ይፈለጋልና በዚህ መልኩ እንግዲህ አብረን ኢትዮጵያን ሰርተን ለማሻገር እንተባበር የሚል ጥሪ ነው ማሰላነት መልካም። ዶክተር ሳሙኤል ውርካቶ የኢፌዴሪ የማዕድንና ኢነርጂ ሚኒስትር፣ ወደ ሀገሮ ተመላሽ ኖት። መልካም መንገድ። ስለ ቃለ ምልልሱ እናመሰግናለን። መልካም አዲስ ዓመት። እመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።